አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ለአመቱ ምርጥ የጎብኚዎች መዳረሻነት ተመረጠች፣ የኢትዮጵያን የውሃ መሠረተ ልማት ዘመናዊ ለማድረግ የ81 ሚሊዮን ዩሮ ብድር እንደሚሰጥ አስታወቀ፣ ከእስር የተፈታ ጋዜጠኛ እንደገና የመታሰር ስጋት እንዳለው ገለጸ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ዴይሊ ሜይል የተባለው በብሪታንያ የሚታተም ጋዜጣ ድረገጽ ኢትዮጵያ የአመቱ ምርጥ የጎብኚዎች መዳረሻ ተብላ እንደተመረጠች ገልጾ፣ እንግዲህ አማርኛን ብታቀላጥፉ ይሻላል ሲል ለፈገግታ ያህል አስፍሯል። ለውድድር የቀረቡት ሀገሮች ሰላሳ አንድ ሲሆኑ ኢትዮጵያ ከሁሉም ልቃ አንደኛ ሆናለች። የአውሮፓ ጉብኝትና የንግድ መማክርት ኢትዮጵያን የአመቱ ምርጥ የጎብኚዎች መስህብ ብሎ ሲሰይም በዩኔስኮ ማለትም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዓለም ቅርስነት የተመዘገቡትን ድንቅ ቅርሶች በመጥቀስ ማድነቁን ዴይሊ ሜይል ጠቅሷል። እጹብ ድንቅ የሆነ የተፈጥሮ ውበት፣ ቀልብ የሚስብ መልክዓ ምድራዊ አቀማመጥና ጥንታዊ ባህሏን እንደ አብነት ጠቅሷል። አምና በጎብኚዎች መስህብነት ምርጥ ተብላ የተሰየመችው ዚምባብዌ ነበረች። የጎብኚዎች ፍሰት ለደህንነት ቅነሳ፣ ለአካባቢው ህብረተሰብ እድገትና ለኢኮኖሚ ነጻነት የሚረዳ ፍቱን ስትራቴጂ እንደሆነ ዘገባው ጠቅሷል። ኢትዮጵያ በያዝነው ዓመት ከጎብኚዎች የሚገኘው ገቢ ሶስት ቢሊዮን ዶላር እንዲደርስ የማድረግ እቅድ አላት። አቻምና ከጉብኝት የተገኘው ገቢ ሁለት ቢሊዮን ዶላር እንደነበር ዴይሊ ሜይል ገልጾ እቅዷ ከተሳካላት ኬንያንና ታንዛኒያን የመሳሰሉት በምስራቅ አፍሪካ የበላይነት ቦታ ይዘው የቆዩትን ሀገሮች መገዳደር ትጀምራለች ይላል ባለፈው አስርተ አመት ውስጥ ወደ ኢትዮጵያ የሚገቡት ጎብኚዎች ቁጥር በዓመት በ12 ከመቶ ከፍ እያለ ሄዶ ባለፈው አመት ስድስት መቶ ሺ ደርሷል የያዝነው አመት ሲያበቃ የጎብኚዎች ቁጥር አንድ ሚሊዮን እንዲደርስ የማድረግ እቅድ አለ ኢትዮጵያ ከረሃቡ ዘመንና ከቀይ ሽብር ፍጅት ወጥታ ወደ ሁለንተናዊ ለውጥ እንደተሸጋገረች አዲስ አበባ ላይ በጉልህ ይታያል። እያበበች በመሄድ ላይ ያለችውን ከተማ ሰንጥቆ የሚዘርጋው የቀላል ባቡር መጓጓዣ በመጪው ዓመት አገልግሎት ላይ ይውላል። ከሰሃራ በመለስ ካሉት የአፍሪካ ሀገሮች እንዲህ አይነት የመጓጓዣ መረብ የሚኖራት ኢትዮጵያ ብቻ ናት ሲል ዴይሊ ሜይል ላይ የወጣው ጽሑፍ አስገንዝቧል። የአውሮፓው የጉብኝትና የንግድ ካውንስል ኢትዮጵያን በዓመቱ ምርጥ የጎብኚዎች መዳረሻነት ሲመርጥ ድንቅ የሰው ልጅ ቅርሶች ያላቸውን ቦታዎች በጥሩ ሁኔታ ለመያዝ መቻሏን አሞግሷል። የጥንታዊቷ ኢትዮጵያ ማዕከል የነበረችውን አክሱም ከተማ ፍርስራሾች፣ በ16ኛና በ17ኛ ምዕት ዓመታት የኢትዮጵያ ነገስታት መኖሪያ የነበረው የፋሲል ግንብን፣ የሐረሩን ጀጎል፣ በ13ኛው ምዕት ዓመት የሰራውን 11 ከአለት ተጠርበው የተገነቡ አብያተ ክርስቲያን ያቀፈውን ላሊበላን የኮንሶ ባህላዊ የሆነ መልክዓ ምድራዊ አቀማመጥን፣ ሉሲን ወይም ድንቅነሽን የመሳሰሉ የቅድመ ሰው ቅሪት አካሎች የተገኙበት ታችኛው የአዋሽ ሸለቆን እንደ ምሳሌ ጠቅሷል። ኢትዮጵያ ከኬንያና ከታንዛኒያ የተለየ ለጎብኚዎች የምታቀርበው ቅርስ ታሪኳና ባህሏ ነው ሲሉ የአይርላንድ ተወላጅ የጉብኝት አስተባባሪ ቶኒ ሂኪ ማስረዳታቸውን ድረ ገጹ ጠቁሟል። አዲስ አበባ ሲካሄድ የሰነበተው ሶስተኛው ገንዘብ ለልማት ጉባኤ በ17 የልማት ግቦች ላይ ተስማምቷል። የተስማሙባቸው ነጥቦች ረሃብንና ድህነትን ማጥፋት፣ የጾታ እኩልነት ማክበር፣ የአየር ንብረት ለውጥን መቋቋምና የትምህርት ይዘትን ማሻሻል የሚሉት እንደሚገኙባቸው አሶሺትድ ፕሬስ የዜና አገልግሎት ዘግቧል። ይህ ስምምነት ለሁሉም ዘላቂነት ያለው መጽሐይ ዕድል በመገንባት ረገድ ወሳኝ የሆነ አንድ እርምጃ ወደፊት ነው። ለዘላቂ ልማት የሚያስፈልገውን ገንዘብ ለማግኘት የሚቻልበት ዓለም አቀፍ ማዕቀፍን ያቀርባል። በአዲስ አበባው ጉባኤ የተገኘው ውጤት ማንንም ወደ ኋላ የማይተው ዘላቂ ልማት ለማምጣት በአዲስ መንፈስ የተነሳሳ የዓለም አቀፍ አጋርነት መሰረት ይሆናል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን መናገራቸውን አሶሺየትድ ፕሬስ የዜና አገልግሎት ጠቅሷል። አንዳንድ የረድኤት ድርጅቶች ግን ጉባኤው የተባበሩት መንግስታት ድርጅት የግብር ክፍያ አካል ለመፍጠር ባለመቻሉ ማዘናቸውን ገልጸዋል። አክሽን ኤድ የተባለው የረድኤት ድርጅት በማደግ ላይ ያሉት ሀገሮች ግብር በማይከፍሉት ወገኖች ምክንያት በየዓመቱ በቢሊዮኖች ዶላር የሚቆጠር ገንዘብ እያጡ ናቸው፣ ፍትሕ በጎደላቸው ዓለም አቀፍ የግብር ሕጎችም እኩል ድምጽ አያገኙም ሲል እንደነቀፈ አሶሺየትድ ፕሬስ የዜና አገልግሎት አውስቷል። ብሉምበርግ የዜና አገልግሎት በዘገበው መሰረት የአውሮፓ የልማት ባንክ ፈረንሳይና ኢጣሊያ ኢትዮጵያ የውሃ መሰረት ልማቷን ዘመናዊ ለማድረግ የሚያስችላት የሰማንያ ነጥብ አራት ሚሊዮን ዶላር ብድር ያቀርቡላታል። የአውሮፓ የልማት ባንክ አርባ ሚሊዮን ዩሮ ለኢትዮጵያ ያበድራል። የፈረንሳይ የልማት አገልግሎት ሀያ ሚሊዮን፣ የኢጣሊያ የውጭ ጉዳይና የዓለም አቀፍ ትብብር ሚኒስቴር ደግሞ አስራ አምስት ሚሊዮን ዩሮ ለኢትዮጵያ ያበድራሉ። ተጨማሪ 6.4 ሚሊዮን ዩሮ በልገሳ መልክ እንደሚሰጣት የአውሮፓ የመዋለንዋይ ባንክ ገልጿል። የኢትዮጵያ ኢኮኖሚ ከአፍሪካ እጅግ በላቀ ፍጥነት እያደገ መሆኑን የገለጸው የአውሮፓ የመዋለንዋይ ባንክ ብድሩ የሚሰጠው በመላ ሀገሪቱ በሚገኙት አነስተኛና መካከለኛ ከተሞች ዘንድ ያለውን የውሃና የፍሳሽ አገልግሎት ዘመናዊ ለማድረግ እንደሆነ መግለጹን ብሉምበርግ የዜና አገልግሎት ጠቁሟል። ብሉምበርግ አያይዘውም የአውሮፓ የመዋለንዋይ ባንክ በአራት ተጨማሪ አፍሪቃ ሀገሮች ቢሮ የመክፈት እቅድ እንዳለው፣ አላማውም ለመሰረተ ልማት ግንባታ የገንዘብ ብድር በምትሻው አህጉር መሰረት ለመጣል እንደሆነ ገልጿል። የአውሮፓ የልማት ባንክ ጽህፈት ቤቶች ከሚከፍትባቸው የአፍሪካ ሀገሮች መካከል አንዷ ኢትዮጵያ እንደሆነች የባንኩ ምክትል ፕሬዚዳንት ፒም ቫን ባልኮም ገልጸዋል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ደግሞ ኢትዮጵያ ውስጥ ባለፈው ሳምንት ከተፈቱት ጋዜጠኞች አንዱን አነጋግሮ ባቀረበው ዘገባ ጋዜጠኛ ተስፋለም ወልደየስ አሁንም ቢሆን እንደገና እታሰራለሁ የሚል ስጋት እንዳለው መግለጹን ጠቅሷል። እዚህ አገር ጋዜጠኝነት አደገኛ ሙያ ነው፣ መንግስት ያሰመረው ቀይ መስመር አለ፣ ያንን መስመር መቼ እንደምናልፍ አናውቀውም ሲል ጋዜጠኛ ተስፋለም መናገሩን የቢቢሲ ድረገጽ ላይ የወጣው ዘገባ ገልጿል። አለም እና ስምንት ሌሎች ጦማሪያን ጋዜጠኞች ከሀገሪቱ ጸረ ሽብር ሕግ ጋር በተያያዘ የኢትዮጵያን መንግስት ለመገልበጥ ከሚሹ ኃይሎች ጋር ሰርተዋል በሚል ክስ ከአንድ አመት በላይ በእስር ቆይተዋል። አለም አቀፍ ማህበረሰብና ተቆርቋሪ ወገኖች ሁሉ ጓደኞቻችን እንዲፈቱ ግፊት እንዲያደርጉ ለምናለሁ በእኔ ላይም ሆነ አሁንም በእስር ያሉት ሰዎች ላይ የተመሰረተው ክስ በጣም ተመሳሳይ ነው ማለቱን የቢቢሲ ድረገጽ ላይ የወጣው ዘገባ ለንባብ አቅርቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በንህና ቆዩን።